SBS ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የደን ቃጠሎ ሮያል ኮሚሽን የአውስትሬልያ ደን ቃጠሎ በአየር ንብረት ለውጥ ሳቢያ የከፋ እንደሚሆን አመለከተ አውስትራላውያን በገደቦች መላላ ሳቢያ ቸልታ እንዳይገባቸው ማስጠንቀቂያ ተሰጠ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የደን ቃጠሎ ኮሚሽን የኮቪድ-19 ወረርሽኝ የአውስትራልያን የከፋ የደን ቃጠሎ የማንሰራራት ጊዜን ያዘገየ መሆኑን ገለጠ። ኮሚሽኑ አያይዞም ወረርሽኙ የወደፊት የደን ቃጠሎ ወቅቶችን የተመለከተ እቅድ ነደፋን ያስተጓጉልና ከአየር ንብረት አሉታዊ ተጽዕኖ ጋር ተዳምሮ ይበልጥኑ አደገኛ ሊሆን እንደሚችልም ጠቁማል። የኮሚሽኑ ስም የጀመረው በዛሬው እለት ሰኞ ካንቤራ ውስጥ ሲሆን በኮሮና ቫይረስ ወረርሽኝ ገደቦች የተነሳ እማኞች በአካል ቀርበው ቃላቸውን መስጠት ባለመቻላቸው የቀረቡት በቪዲዮ ግንኙነት ነው። የኮሚሽኑ ሰብሳቢ ማርክ ቢንስኪን ባለፈው በጋ ቃጠሎ ምክንያት የማኅበረሰቡ አባላት አሁንም ድረስ በሐዘን ላይ መሆናቸውን ሲገልጡ አሳዛኝ ህልፈተ ሕይወት፣ የቤቶች ውድመት፣ እጅግ መጠኑ የበዛ የእንስሳት ጥፋት፣ በሚሊዮን ሄክታር የሚቆጠር የደን ውድመት፣ ሰዎችን በጥልቀት መጉዳቱና መልሶ መቋቋሙንም ማወኩን ቀጥሏል። ዘርፈ ብዙ በሆነ ጎኑ የኮቪድ-19 ወረርሽኝን ከመከላከል አኳያ ያልተቋረጠውን የቃጠሎን ጉዳት አስተጓጉሏል ብለዋል። ሳይንቲስቶች በበኩላቸው ባለፈው የተከሰተው አይነት የደን ቃጠሎ ዳግም የማይከሰት ካልሆነ በስተቀር አውስትራሊያ ከቶውንም ከዚያ የከፋ ብርቱ የደን ቃጠሎ እንደሚገጥማት አሳስበዋል። ይህ በእንዲህ እንዳለም በበጋው የደን ቃጠሎ ወቅት በሴሌስት ባርበር አማካኝነት የተሰበሰበው 51.3 ሚሊዮን ዶላርስ ለኒው ሳውስ ዌልስ የገጠር የእሳት አደጋ መከላከል አገልግሎት እንዲሰጥ ፍርድ ቤት ብይን ሰጥቷል። የከፍተኛ ፍርድ ቤት ዳኛ ማይክል ስሌተር እንዳሉት በኮሜዲያን ሴሌስት ባርበር ፌስቡክ የተሰበሰበው 51.3 ሚሊዮን ዶላርስ ለገጠር እሳት አደጋ መከላከል አገልግሎት የበጎ ፈቃደኞች ሥልጠና፣ የተጎዱ የእሳት አደጋ ተከላካዮችንና በእሳት አደጋ መከላከል ተግባራቸው ላይ ሆነው ሕይወታቸውን ላጡ የእሳት አደጋ ተከላካይ ቤተሰቦች መርጃ እንዲውል ወስነዋል። የኒው ሳውዝ ዌልስ የገጠር እሳት አደጋ መከላከል አገልግሎት ኮሚሽነር ሮብ ሮጀርስ በበኩላቸው የፍርድ ቤቱን ብይን በመልካም ውሳኔነቱ ተቀብሎታል። ወይዘሮ ባርበርን በበኩሏ ገንዘቡ ተገቢው እጅ እንደገባ ገልጻለች። አውስትራሊያውያን የኮሮና ቫይረስ ገደቦች ሲላሉ ቸልተኝነት እንዳይከተል ማሳሰቢያ የተሰጣቸው ነው። የጤና ሚኒስትር ግሬግ ሃንት በሰዎች መካከል የሚኖሩ አካላዊ ርቀቶች ሊጠበቁ ይገባል፣ እጅን መታጠብና የመሳል ባህሪም ሊዘነጋ እንደማይገባ ሲያሳስቡ፣ አውስትሬሊያ ውስጥ ትልቁ ተጋላጭነት ቸልተኝነት ነው። እያሸነፍን ነው ያለን እንጂ ገና አላሸነፍንም። እስካሁንም ደህንነቶቻችንን ጠብቀውልን ያሉትን ነገሮች ችላካልን በቀላሉ ለሽንፈት እንዳረጋለን። ማናችንም ሕይወትን መታደግና ሕይወትን ለአደጋ ማጋለጥ እንችላለን። በእጅጉ የመጠንቀቂያው ጊዜ አሁን ነው፣ በርካታ ነጻነቶችን ባገኘንበት ወቅት ብለዋል። በስሌት ዝንፈት ሳቢያ የስልሳ 60 ቢሊዮን ዶላርስ ልዩነት ያሳየው የሥራ ጠባቂ ፕሮግራም በጀትን አስመልክቶ መንግስት ሠራተኞችን ለመደጎም እቅዶቹን አስፍቶ እንዲያውለው እየቀረቡለት ያሉ ጥሪዎችን አሌ እያለ ነው። ለሥራ ጠባቂ ፕሮግራም የተመደበው 130 ቢሊዮን ዶላር ሲሆን ዓለማውም 6.3 ሚሊዮን ሠራተኞችን ለመደጎሚያ እንዲውል ተብሎ ነበር። ይሁንና ድጎማውን ያገኙት 3.5 ሚሊዮን ሠራተኞች ብቻ በመሆናቸው የታለመለት ተግባር ላይ የዋለው 70 ቢሊዮን ዶላርስ ብቻ ነው። ሌበር በአውስትራሊያ ታሪክ ታይቶ የማይታወቅ የስሌት ጉድለት መሆኑንና ዋነኛ መዘዞቹም የምጣኔ ሀብት ማንሰራራትንና ስራን መልሶ ማግኘትን እንደሚጎዳ አሳስቧለን። በመንግሥት በኩል ለቱሪዝም የተወሰነ ድጎማ ለማድረግ እንዳሰበ ተጠቁማል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የደን ቃጠሎ ሮያል ኮሚሽን የአውስትራሊያ ደን ቃጠሎ በአየር ንብረት ለውጥ ሳቢያ የከፋ እንደሚሆን አመለከተ። አውስትራሊያውያን በገደቦች መላላት ሳቢያ ቸልታ እንዳይገባቸው ማስጠንቀቂያ ተሰጠ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።